በዩናይትድ ስቴትስ ውስጥ የሚገኙ ኢትዮጵያውያን ሙስሊሞች ከ50 ሺህ በላይ እንደሆኑ መረጃዎች ያመለክታሉ። ሁለት መስጊዶች በሲያትል ክፍለ ግዛትና በዋሽንግተን ዲሲ ይገኛሉ። በዋሽንግተን ዲሲ የፈርስት ሂጅራ ፋውንዴሽን ከተመሠረተ 30 ዓመታት በላይ ሆኖታል። 1438ኛ የረመዳን ጾም ፍቺ በሺዎች የሚቆጠሩ ሙስሊሞች ምዕመናን በዩናይትድ ስቴትስ መናገሿ ከተማ ዋሽንግተን ዲሲ በደማቅ ስነ ስርዓት ዛሬ አክብረው ውለዋል። የፈርስት ሂጅራ ፕሬዝዳንት ሃጂ ነጂብ መሐመድን፣ ለመሆኑ እዚህ የምትረዱት አሜሪካዊ ችግረኛ አለ ወይ? ወደ ኢትዮጵያ ስልካችሁ ትረዳላችሁ ወይ? ቁጥሩን ጭምር መናገር ከተቻለ አልኳቸው። በቁጥር አይቻልም፣ ግን እዚህ አካባቢ አሉ ችግረኞች። ችግረኞች ስንል ከኢትዮጵያ ችግረኞች ጋር አወዳድረን አይደለም። የመኖሩ ችግር መጠን እዚህም አሉ። የእኛም ሰዎች አሉ፣ ከእኛም ሰዎች ውጭ ሆኑ አሉ። እንዲያውም መስጠት የሚገባው አጠገብህ ላለው ነው አስቀድሞ እና እችን ቀን ጠብቆ የሚመጡ አሉ። ሁለት መቶ ዶላር ሶስት መቶ ዶላር የምንሰጠው ሰው አለ። ይሄ ሁሉ የሚሰባሰበው ከሕብረተሰቡ ነው። ወደ አገር ቤት ደግሞ የምንልከው አለ። ለተወሰኑ ሰዎች አሉ። እነሱ ተቀብለው ከኛ ያከፋፍሉታል። እዛ በአሜሪካ ውስጥ ችግረኛ የለም የሚባለው ነገር ትክክል አይደለም። ሲንግል ማዘሮች አሉ። አባት የሌላቸው በእናት የሚተዳደሩ ቤተሰቦች አሉ። እርግጥ ከኛ ሀገር ችግርተኞች ጋር አናወዳደራቸውም። mm -hmm. ቁጥራቸው እዚህ ቀለል ያለ ነው። አገር ቤት ያለው በጣም የከፋ ነው እና ሁሌም እኛ አደራ የምንለው አገር ቤት ውስጥ ያሉትን ወንድምና እህቶቻችንን ወገኖቻችንን አትርሱ ነው የምንለው እና በዚያ መጠን ብዙ ትብብር ይደረጋል። ሰውም ደግሞ ጾሜ ተቀባይነት የለውም ብሎ ስለሚያስብ ቶሎ ብሎ ያወጣታል። ከዚያ እኛ ወስደን ሰብስበን እንልካለን። የሌሎች ሀገር ሙስሊሞችም ይሳተፋሉ። እናንተ ጋር የራሳችን የሆነ አክቲቪቲ ይኖረናል በኢትዮጵያዊነት ቤታችን ግን መዝጊዱን ማንም ሰው ይጠቀማል። በተለይ እኛ አካባቢ አሁን እዚህ ዋሽንግተን ያለው ህብረተሰብ አፍሪካን አሜሪካኑ፣ ዌስት አፍሪካኖች፣ ሶማሌዎች፣ የተወሰኑ አረቦች፣ ህንዶች፣ ፓኪስታኖች፣ የተለያየ ህዝብ እየመጣ የሚጠቀምበት መዝጊድ ነው። ለማንኛውም ኢትዮጵያውያኖቹ በጣም ደስ በሚል ሁኔታ ሙሉ ነጻነት ባለበት ሁኔታ ነው እዚህ ሃይማኖታችንን የምንተገብረውና ፈጣሪ አላህን እናመሰግናለን። አሁን ያለው የዩናይትድ ስቴትስ ፕሬዝዳንት ሙስሊሞች የአሜሪካ ጠላት ናቸው ብለው ከምርጫው ዘመቻ ጀምሮ አቋም አላቸው። ይህ አቋማቸው በኢትዮጵያ ሙስሊም ላይ ያደረሰው ተጽዕኖ ይኖር ይሆን አልኳቸው። ለኢትዮጵያ ሙስሊሞች ብቻ አይደለም የመጣው፣ በተለይ ነጭ ላልሆነ በሙሉ የመጣ በሽታ ነው። በእርግጥ ለመናገር ዋይት ሱፐርማሲ የሚብሉት ነገር አለ። ምን እንደምለው አላውቅም። በአማርኛ የነጭ የበላይነት የነጭ የበላይነት ስሜት አሁን እየፈላ መጥቷል። እና ነጭ ያልሆነ ሰው ለነሱ አሜሪካዊ አይደለም፣ መጠቃት አለበት። የዚህ አይነት አመለካከት አላቸው። ኦፍ ኮርስ ይህንን ደግሞ አመለካከት እንዲሰፋ ያደረገው ራሱ ትራምፕ ነው። በግልጽ አለ። ከመመረጡ በፊት ገና እየተወዳደረ ያለ የተናገራቸው በጣም አስከፊ የሆኑ ጉዳዮች አሉ። እስላም የእኛ ጠላት ነው ብሎ ነው የተናገረው። አሁን ቅርብ ጊዜ የዛሬ ሳምንት አንዲት ወጣት የአስራ ሰባት አመት ልጅ እንደዚሁ ተገላለች እዚህ ቨርጂኒያ ውስጥ። ደ ቤስት ፓርት ኦፍ አሜሪካም እየተገለጸ ነው። ለምሳሌ በመቶ ሺዎች በሚሊዮኖች እየወጡ ይህንን ሁኔታ የሚቃወሙና ሙስሊሙን የሚደግፉ የውጭ ዜጎችን የሚደግፉ በጣም እየመጡ ነው። አልሐምዱሊላህ ለጠቅላላ ሙስሊሙ ዓለም በተለይ ለኢትዮጵያውያኖች፣ እዚህም እኛ ጋር ላሉት አገር ቤት ውስጥም ላሉት ዒድ ሙባረክ እላለሁኝ። ለዶቸ ቨለ ራዲዮ ዘገባ መክበብ ሸዋነኝ ከዋሽንግተን ዲሲ